The Voice of America. ሰሞኑን ካርቱም ላይ የተካሄደው የኢትዮጵያ የሱዳንና የግብጽ የውሃ ሚኒስትሮች ስብሰባ ኢትዮጵያ እየገነባች ባለችው ህዳሴ ግድብ ላይ ለተነሱ ውዝግቦች ከሰማኒያ አምስት ከመቶ በላይ መልስ ሰጥቷል ሲሉ የግብፁ የመስኖ ሚኒስትር መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበውታል። ሶስቱ ሀገሮች ተቋርጦ የቆየውን ምክክራቸውን እንደገና ባደሱበት በዚህ ስብሰባ ማብቂያ ላይ የስምምነት ሰነድ ተፈራርመዋል። ለዛሬ አጠር ያለ ዝርዝር ሰሎሞን አባተ ይዟል። የግብፅን የመስኖ ሚኒስትር ዶክተር ሁሳም አል ማጋዚን ያነጋገረው የግብፅ አልጣህሪር ቴሌቪዥን ኢትዮጵያ በግድቧ ላይ ተጨማሪ ጥናቶችን እንድታካሄድ የሚያሳስብ መልእክት አዝሏል ያሉትን የዓለም አቀፍ የባለሙያዎች ቡድን ሐሳቦች ተቀብለው ለመተግበር መስማማታቸውን እና ይህንኑ የስምምነት ሰነድም ትናንት መፈረማቸውን አስታውቀዋል። ሚኒስትሩ አክለውም ጥናቶቹን ማካሄድ በሚቻልባቸው የአፈጻጸም ዘዴዎች ላይ መስማማታቸውን መግለጻቸውን ቴሌቪዥን ጣቢያው ዘግቧል። በሌላ በኩል የግል ጣቢያ በሆነው አልጣህሪር ዘገባ መሰረት በሦስቱ አገሮች በሚመረጥ የአማካሪዎች ተቋም ጥናቶቹን እንደሚያካሄዱም መስማማታቸውን ግብፃዊው የውሃና የመስኖ ሚኒስትር ተናግረዋል። አብዛኛው የንብረትነት ድርሻው የግብፅ መንግስት የሆነው አልአህራም ጋዜጣ በዌብሳይት የእንግሊዝኛ እትሙ አህራም ኦንላይን ባሰፈረው ዘገባ የኢትዮጵያን ግዙፍ ሃይድሮኤሌክትሪክ ኃይል ማመንጫ ግድብ ግንባታ አስመልክቶ ቀደም ሲል ተነስተው ከነበሩት አለመግባባቶች ከ85 ከመቶ በላይ መፍትሄ አግኝተዋል ሲሉ የመስኖና የውሃ ሚኒስትሩ ሐሳም ኤል ሞጋዚ መናገር መናገራቸውን ዘግቧል። ይሁን እንጂ ሚኒስትሩ ግብፅ ለኢትዮጵያው ህዳሴ ግድብ ግንባታ ይሁንታ የመስጠት አለመስጠቷ ጉዳይ የሚወሰነው በዓለም አቀፉ የጥናት ውጤት ነው ማለታቸውንም የግብፅ መንግስታዊ የዜና ወኪል ሜና አመልክቷል። በኢትዮጵያ በግብፅና በሱዳን መካከል የተጀመረው የምክክር ስብሰባ ግብፅ ሶስተኛውን ዙር ረግጣ ከወጣች በኋላ ተቋርቶ መቆየቱ ይታወሳል። የግድብ ግንባታና የግብፅን አቋም አስመልክቶ አስተያየቶቻቸውን እንዲሰጡ ቀደም ሲል ሲሲቲቪ የሚባለው የቻይና የቴሌቪዥን ስርጭት የአፍሪካ ፕሮግራም አነጋግሯቸው የነበሩ ግብፃውያን የተለያዩ ሀሳቦችን አንጸባርቀዋል። የመንግስታዊው አልአህራም ጋዜጣ የአፍሪካ መምሪያ ኃላፊ አማል አህ ጣዊል ኢትዮጵያን በድብቅነት ከሰው ነበር። ግብፅ በውሃ እጦት እየተሰቃየች ነው። እኛ በሰው 600 ሜትር ኪዩብ ውሃ ብቻ እያገኘን ኢትዮጵያ ግን ግድቧን ለመገንባት ጊዜ እየገዛች ነው ኢትዮጵያ ለግብፅ ምንም መረጃ አትሰጥም የግድቡን ደህንነትም የውሃውን ፍሰት አለመጎዳትንም በተመለከተ ይሄ ደግሞ ግብፃውያንን ያስቆጣል የፖለቲካ ተንታኝና ጸሐፊው ዋሲም አልሲሲ ደግሞ የግልግልን ሀሳብ አቅርበዋል ዊ ጎ ቱ ለሀይ ዘ ኮርት ኦፍ ጀስቲስ ወደ ፍትህ ችሎት ወደ ለሀይ እንሄዳለን ቀደም በታባ ጉዳይ የሰራ ነውን እንሰራለን። ጉዳያችንንና ስጋታችንን እንገልጣለን። ይህ ግድብ የሚገነባ ከሆነ ግብፅ እንዴት ልትጎዳ እንደምትችል እናሳያለን። ግብፅ የተለያዩ ሌሎች ጫና አሳዳሪ እርምጃዎችን መውሰድ እንዳለባት ሀሳብ ያቀረቡ ግብፃውያንንም ሲሲቲቪ አቅርቦ ነበር። ምንም እንኳ ትናንት የተደረሰው ስምምነት የሶስቱን ወገኖች የወደፊት ግንኙነት እጣ ፈንታ ዛሬ ባያረጋግጥም፣ ከቀድሞዎቹ የተለየ መደምደሚያ ያሳየ ነው። ስለ ሰሞኑ ስብሰባና ስለ ትናንትናዎቹ የካርቱም ስምምነት ዛሬ ባደረግኩት ጥረት ከኢትዮጵያ መንግስት ወገን ለጊዜው ምላሽ ባላገኝም፣ ለነገ ሰፋ ያለ መረጃ ሊሰጡኝ የቀጠሩኝን ባለሥልጣን አስተያየት ይዤ መለሳለሁ። be